The voice of America Be Away Y yeah. yeah, American's Radio Tabi

በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሰኔ 17 2013 ዓ ም ዝግጅታችን ጀመረ።

መቀሌ ከተማ አቅራቢያ ቶጎጋ በተባለ የገበያ ስፍራ ላይ በተፈጸመ የአየር ጥቃት ጉዳት ደርሶባቸው ሕክምና ለማግኘት ተከልክለው የነበሩ ነበሩ የተባሉ ቁስለኞች ወደ መቀሌ አይደር ሆስፒታል መግባት መጀመራቸው ተነግሯል። በኢትዮጵያ የተካሄደው ምርጫ አጠቃላይ ሂደት መስፈርቱን ያሟላ እንዳልሆነ ኢዜማ ገለጸ።

ሁሉም የምርጫ ክልሎች በሁለት ቀናት ውስጥ የምርጫውን አሸናፊዎች እንደሚያሳውቁ ምርጫ ቦርድ አስታወቀ። እነዚህንና ሌሎች ዘገባዎችን ለዛሬ ሐሙስ ሰኔ 17 2013 ዓ ም አሰናድተንላችኋል። ከዜናው በኋላ ታዳምጧቸዋላችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሡ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አ

አማሪክ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ አሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።

ያስጥልኝ እንደምናመሻችው አድማጮች፣ ዜናውን የማሰማችው ቆንጅ ይታየ ነኝ። መቀለ ከተማ አቅራቢያ ቶጎጓ በተባለ አካባቢ ገበያ ስፍራ ላይ በተፈጸመ የአየር ጥቃት ጉዳት ደርሶባቸው ሕክምና ለማግኘት ተከልክለው ነበር የተባሉ ቁስለኞች ወደ መቀለ አይደር ሆስፒታል መግባት መጀመራቸው ተነገረ።

የዩናይትድ ስቴትስ መንግስትና የአውሮፓ ህብረት ጥቃቱን እና ጉዳት የደረሰባቸው ህክምና እንዳያገኙ መታገዳቸውን የሚያወግዙ መግለጫዎችን አውጥተዋል። ሌላ በኩል በታጣቂዎች ላይ እንጂ በሰላማዊ ሰዎች ላይ የተፈጸመ ጥቃት የለም ሲሉ የኢትዮጵያ የመከላከያ ሰራዊት ቃል አቀባይ ለጋዜጠኞች ተናግረዋል። ዝርዝሩን ከዜና በኋላ በአብይ ርዕስ እናቀርበዋለን።

ስድስተኛውን የኢትዮጵያ ብሔራዊ ምርጫ በተመለከተ ሁሉም የምርጫ ክልሎች በሁለት ቀናት ውስጥ የምርጫውን አሸናፊዎች እንደሚያሳውቁ ምርጫ ቦርድ አስታወቀ። በምርጫው ቀን የነበሩ ተግዳሮቶችን በተመለከተ ቦርዱ ከፖለቲካ ፓርቲዎች በርካታ የተለያዩ አቤቱታዎችን መቀበሉን የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ገልጸዋል። ቦርዱ በኦሮሚያ ክልል ጉጂ በሚገኘው ነጌሌ የምርጫ ክልል

ድምፅ እንዳይሰጥ አግዶ የነበረ ቢሆንም በዕለቱ ድምፅ መሰጠቱን የተናገሩት ወይዘሪት ብርቱካን ጉዳዩ በሕግ እንደሚታይ ገልጸው በስፍራው የተካሄደው ምርጫ ተቀባይነት አይኖረውም ብለዋል። ዝርዝር ዘገባው በመጽሔት ክፍለ ጊዜ ይቀርባል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ትናንት ባወጣው መግለጫው ሁሉን አካታች የጋራ መንግስት እንዲቋቋምና በአንድ ዓመት ጊዜ ውስጥ ነፃና ፍትሐዊ ምርጫ እንዲካሄድ ሲል ጠየቀ።

የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ሁሉን አካታች ብሔራዊ የመግባባት ድርድር መደረግ አለበት ብለዋል። የኦሮሚያ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳአ በበኩላቸው ኦፌኮ ያወጣው መግለጫ ህዝቡን መሳደብ ይመስላል ብለዋል። አቶ ታዬ ድርድር ከዚህ ቀደምም ሲካሄድ ነበር፣ አሁንም ይካሄዳል፣ ድጋሚ የሚካሄድ ምርጫ ግን የለም ሲሉ ለቪኦኤ ተናግረዋል።

መጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የኢትዮጵያ የውጭ ጉዳይ ሚኒስትር ደመቀ መኮንን ትናንት ረቡዕ ሞስኮ ውስጥ ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ተወያይተዋል። የሩሲያ የውጭ ጉዳይ ሚኒስትር ላቭሮቭ ሀገራቸው ከኢትዮጵያ ጋር እንደ የተባበሩት መንግስታት ድርጅት ባሉ ዓለም አቀፍ ተቋማት የጋራ ጥቅሞቻችንን የሚመለከቱ ጉዳዮች ዙሪያ

በትብብርና በቅንጅት መንቀሳቀሳችንን ለመቀጠል ፍላጎት አላት ሲሉ ለውጭ ጉዳይ ሚኒስትር ደመቀ ያሳወቋቸው መሆኑን አሶሽየትድ ፕሬስ ዘግቧል። ሰርጌ ላቭሮቭ አክለውም ስለ አፍሪካ አህጉር ሁኔታ፣ ስለ አፍሪካ ሕብረት እንቅስቃሴዎችም ከኢትዮጵያ የውጭ ጉዳይ ሚኒስትር መስማትን ትልቅ ስፍራ የሰጠነው ጉዳይ ነው ማለታቸውን ኤፒ ጨምሮ ጠቅሷል።

የበርበራ ወደብ የኮንቴይነር ተርሚናል በይፋ ስራ መጀመሩ ተገለጸ። የሶማሊላንድ ፕሬዚደንት ሙሳ ቢሂ የኢትዮጵያ መንግስት ከፍተኛ ልኡካንና የዲፒ ወርልድ ዲሬክተር ሱልጣን ቢን ሱሌማን በተገኙበት የበርበራ ወደብ የመጀመሪያ ዙር ማስፋፊያ ፕሮጀክት ተመርቆ በይፋ ስራ መጀመሩን የኢትዮጵያ የዜና አገልግሎት ዘግቧል።

በዲፒ ወርልድ 51 ከመቶ በሶማሊላንድ 30 ከመቶ እና በኢትዮጵያ 19 ከመቶ ድርሻ የተያዘው የበርበራ ወደብ የመጀመሪያ ዙር ማስፋፊያ ፕሮጀክት 500 ሺህ ኮንቴይነሮችን መያዝ የሚችል ተርሚናል እንደሆነ እና በአንድ ዓመት 1 ሚሊዮን ኮንቴይነሮችን ማስተናገድ የሚችል መሆኑ ታውቋል። ወደቡ ከዛሬ ጀምሮ ግዙፍ መርከቦችን በማስተናገድ ለቀጠናው በተለይ ለኢትዮጵያ

ትልቅ ጥቅም እንዳለው መገለጹን ዜናው ጨምሮ አውስቷል። በኦሮሞ ነጻነት ግንባር የፖለቲካ መኮንን የሆኑት በአቶ ያሶ ከበበው መዝገብ የሚጠሩ ስድስት ሰዎችን ፍርድ ቤት በነጻ አሰናበተ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንድ የጸረሽብርና ህገ መንግስት ጉዳዮች ወንጀል ችሎት

ከሳሾቹን ሰኔ 15 በዋለው ችሎት ነው በነፃ ያሰናበታቸው። ከስር የተፈቱት የኦሮሞ ነጻነት ግንባር የፖለቲካ ኃላፊ አቶ ያሶ ከበበው አንድ ዓመት ከአስር ወር ታስረው መውጣታቸውን ጠቅሰው በነፃ አልተለጠቅንም ሲሉ ተናግረዋል። የፌዴራል ጠቅላይ አቃቤ ሕግ በበኩሉ በክርክር ሂደት በእስር ቤት ቆይተው ፍርድ ቤት በመመላለስ የባከነ ጊዜ ሳይሆን የፍትህ ማስገኛ ጊዜ ነው ሲል ገልጿል። በመጽሔት ክፍለ ጊዜ ዝርዝሩን እንመለስበታለን።

ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ዜናዎች ይሆናል የምናመራው። ኮቪድ-19ን ለመከላከል ከሚሰጡት ክትባቶች መካከል ሁለቱን የወሰዱ ወንዶች ልጆችና ወጣት ወንዶች ላይ ያልተለመደ የሆነ የልብ ህመም እክል ሊያጋጥም እንደሚችል የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል

ሲዲሲ ተናገረ። የፌዴራሉ መንግስት የጤና ማዕከሉ ትናንት ባወጣው መግለጫ እንዳለው የፋይዘርና የሞደርና የኮቪድ ክትባቶችን የተከተቡ ከ1200 የሚበልጡ ሰዎች ማዮካርዳይትስ የሚባለው የልብ ልባስ ጡንቻ መቆጣት እንዳጋጠማቸው ነው የተናገረው። ህመሙ ከሴቶች ይበልጥ ወንዶች ላይ በብዛት እንደተከሰተና

በሁለት ጊዜ የሚሰጡትን እነዚህን ክትባቶች የመጀመሪያውን እንደወሰዱ ሳይሆን ብዙውን ጊዜ ህመሙ የተከሰተው ሁለተኛውን ከተወጉ በኋላ መሆኑን አብራርቷል። የክትባቶቹ የጎንዮሽ ጉዳት የሚያስከትለው የህመም ምልክት ድካምና የደረት ላይ ህመም መሆኑን አክሎ ያስረዳ ሲሆን የልብ ህመም መሆኑ በምርመራ የታወቀላቸው ሰዎች እጅግ የሚበዙት ሙሉ በሙሉ እንዳገገሙ ነው የገለጸው።

ሲዲሲ አስከትሎም ከሁለቱ የኮቪድ ክትባቶች ከፋይዘር እና ሞደርና ክትባቶች ጋር የተቆራኘ የልብ እክል ሊያጋጥም የሚችል ቢሆንም ክትባቱን መከተቡ የሚሰጠው ጥቅም እንደሚያመዝን ሳያሳስብ አላለፈም። በሌላ የኮቪድ-19 ዜና ደግሞ ዋይት ሃውስ ለብራዚል በአንድ ጊዜ የሚሰጠውን የጃንሰን ጃንሰንን 3 ሚሊዮን ክትባቶች በዛሬ ዕለት መላኩን አስታውቋል።

ለብራዚል የተላኩት ክትባቶች የባይደን አስተዳደር በዚህ የአውሮፓ ሰኔ ወር ውስጥ 80 ሚሊዮን ክትባቶችን ለሌሎች ሀገሮች ለመላክ በገባው ቃል መሰረት እንደሆነ ነው የተገለጸው። በኮቪድ-19 የተነሳ 602837 ሰዎች የሞቱባትን ዩናይትድ ስቴትስን በአሃዙ ብዛት በሁለተኝነት የምትከተላት ብራዚል ቁጥሩ

2109 መድረሱን የጃንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ማዕከል ሰንጠረዥ ያሳያል። ዩናይትድ ስቴትስና ጀርመን በአውሮፓ አይሁዶች ላይ በናዚዎች ጭፍጨፋ መካሄዱን የሚያስተባብሉትንና ጸረ ሴማዊነትን በጋራ ለመታገል መስማማታቸው ተገለጸ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጉዳዩ ዙሪያ በሰጡት ቃል ይህ የጋራ ጥረት

አሁንና መጪ ትውልዶች በአይሁዶች ላይ ስለተፈጸመው ጭፍጨፋ እንዲረዱ እንዲሁም ከዚያ ታሪክ ትምህርት እንዲማሩ ያገለግላል ብለዋል። ሊንከን ዛሬ በርሊን በሚገኘው የተፈጁት የአውሮፓ አይሁድ መታሰቢያ ላይ ባሰሙት ንግግር ጭፍጨፋውን መካድና ጸረ ሴማዊነት

ጸረ ተመሳሳይ ጾታ አፍቃሪነት የውጭ ሀገር ሰው ጠልነትና ዘረኝነትን ከመሳሰሉ አድሎኛ አመለካከቶች ሰልፍ የሚገባ ነው ካሉ በኋላ እነዚህ የዲሞክራሲ ስርዓቶቻችንን ለማፍረስ ለሚፈልጉት ደጋፊ ማሰባሰቢያ እየሆኑ ነው ብለዋል። አስከትለውም የውጭ ጉዳይ ሚኒስትር ብሊንከን ስለ አይሁድ ጭፍጨፋ ታሪክ የምናስተምርበት አዳዲስ ዘዴ መፍጠር የሚያስፈልገን በዚህ ምክንያት ነው ብለዋል

ስላለፈ ታሪክ ብቻ ሳይሆን የዛሬውንና የወደፊት ጉዟችንን አቅጣጫ ለመተለምም ጭምር ይረዳልና ሲሉ አክለው ተናግረዋል። ሚኒስትር ብሊንከን ከጀርመኑ አቻቸው ሃይኮ ማስ ጋር ይህንኑ አጋርነት የተመለከተ ሰነድ ተፈራርመዋል። ቀደም ብሎ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር በርሊን ላይ ከተካሄደው የሊቢያ ዘላቂ ሰላማዊ መንግስት ምስረታ ንግግር ተከትሎ

የሊቢያ የሽግግር ጠቅላይ ሚኒስትር አብዱልሐሚድ ዱባይዳ ጋር ተነጋግረዋል። ትናንት ረቡዕ በርሊን ላይ ጀርመንና የተባበሩት መንግስታት ባስተናገዱት የሊቢያ ጉባኤ ላይ አስራ ሰባት ሀገሮች ባለስልጣናት የተካፈሉበት ሲሆን በሀገሪቱ በመጪው ታህሳስ ወር ብሔራዊ ምርጫዎች እንዲካሄዱ ድጋፋቸውን አጠንክረው ገልጸውበታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።

ቆንጅታዬን ለዜናዎቹ እናመሰግናለን ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ 17

13 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብ ሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 943 ላይ እንገኛለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ መቀሌ

ከተማ አቅራቢያ ቶጎጓ በተባለ አካባቢ የገበያ ስፍራ ላይ በተፈጸመ የአየር ጥቃት ጉዳት ደርሶባቸው ሕክምና ለማግኘት ተከልክለው ነበር የተባሉ ቁስለኞች ወደ መቀሌ አይደር ሆስፒታል መግባት መጀመራቸው ተነግሯል። የዩናይትድ ስቴትስ መንግስትና የአውሮፓ ሕብረት ጥቃቱንና ጉዳቱ የደረሰባቸው ሰዎች ሕክምና እንዳያገኙ መታገዳቸውን የሚያወግዙ መግለጫዎች አውጥተዋል። በሌላ በኩል በታ

ታጣቂዎች ላይ እንጂ ሰላማዊ ሰዎች ላይ የተፈጸመ ጥቃት የለም ሲሉ የኢትዮጵያ መከላከያ ሰራዊት ቃል አቀባይ ለጋዜጠኞች ተናግረዋል ሙልጌታ አጽብሀ ዝርዝሩን ያስደምጠናል

በትግራይ ክልል እንደርታ ወረዳ ቶጎጋ አዳጋ ስሉስ በተባለ አካባቢ ለገበያ በተሰበሰበ ሕዝብ ላይ የአየር ጥቃት ከትናንት በስቲያ ሲፈጸም ወደ ገበያው ፍየሎች ይዞ መሄዱ የሚናገረው ማዕረግ ጎይቶኦም የተባለ የአስራ ስድስት ዓመት ታዳጊ በደረሰው የአየር ጥቃት በሆዱና በእጁ ላይ ጉዳት እንደደረሰበት ገልጿል። ማዕርግ የሚያውቃቸው አስር ሰዎች መሞታቸው ተናግሯል። ቆስሎ ለሕክምና ወደ መቀለ ለመምጣት ተከልክሎ በመቆየቱ ደግሞ ስቃዩ በርትቶብኛል ብሏል።

በፍንጣሪ እጄና ሆዴ አካባቢ ከተመታ በኋላ ወደ አምቡላንስ እና እንሄዳሉ የነበሩ አምቡላንሶች የተወሰኑ ሰዎች ይዘው መሄድ ሲጀምሩ አታልፉም ብለው ከለከሏቸው። እዛው አደርን። በነጋታውም ጠዋት ማለፍ ተከልክለዋል። እንዳንታከም ነው በወታደሮቹ የተከለከል ነው እዛ እንድንሞት

በድብደባው ከሰማኒያ በላይ የሞተ ይኖራል። ይህም ቁጥር ጉዳት የደረሰባቸው ሰዎች አይጨምርም። ቤቶችም የፈረሱ ስላሉ እስካሁን በቤቶቹ የተቀበሩ ያልተነሱ ሬሳዎች ሊኖሩ ይችላሉ፣ ብዙ ሊኖሩ ይችላሉ

ነው ያለው። በትናንትናው ዕለት ለሐኪሞች ወደ ተጓጓ መሄድ ተፈቅዶላቸው በአምቡላንስ ወደ አይደር ሆስፒታል እንዲመጣ በመደረጉ መርዕድ ህክምናው ጀምሯል። የእጅ ቀዶ ጥገና እንዲሰራለትም ወረፋ እየጠበቀ ነበር። በአይደር ሪፈራል ሆስፒታል የድንገተኛ ህክምና ክፍል ኃላፊ ዶክተር ዳንኤል ወልዱም ድብደባው ተፈጽመዋል የተባለው ከትናንት በስቲያ ስድስት ሰዓት አካባቢ ነው። እኛ ያወቅነው ደግሞ በዛ ዕለት ስምንት ሰዓት አካባቢ ነው። ከዛ ሰዓት ጀምሮ የድንገተኛ ክፍል ሐኪሞችና ሰራተኞች ዝግጁ ነበርን። ነገር ግን ማለፍ ተከልክለን

ከሀያ አራት ሰዓታት በላይ በኬላዎች ቆይተናል ብለዋል። ከላይ ነው ያልተፈቀደው እያሉ ከ24 ሰዓት በላይ ያስተጓጉ አትሊስት ካወቅንበት ሰዓት ጀምሮ ከስምንት ሰዓት

አካባቢ እስከማቀር ድረስ ስምንት ሰዓት አካባቢው ጀምሮ እስከ ስምንት ሰዓት ከአንድ ቀን በኋላ ስምንት ሰዓት ድረስ እንዳልተፈቀደ ነበር የተነገረን። ከዛ በኋላ ነበር የተፈቀደው እና ታማሚዎች የወደቁ ብዙ እንዳሉ ኦሬዲ መረጃው ደርሶን ነበር። ብዙ ድጋፍ የሚያስፈልጋቸው የታሙም እናቶች፣ ህጻናት፣ ሽማግሌዎች

ጭምር እንደነበሩ ነበረ የተነገረ። ይሁን እንጂ አልደረስንላቸው፣ የሞቱም ደፍኔት ሊኖራሉ። ከዛ ውጭ ግን እዛ የሚቻለውን ነገር እየተደረገ ቢያንስ ከአንድ ቀን በላይ ሕክምና ስላገኙ ቆዩ ማለት ነው። ከዛ በኋላ ግን ከአንድ ቀን በኋላ ተፈቀደ ከተባለ በኋላ ሁለት አምቡላንስ ብቻ ነበር የተላከው። ሁለት አምቡላንስ ተልቆ በሽተኞቹ ሊመጡ ቻሉ። ሁሉም አይደሉ የመጡት። የተቻለውን ያክል ነው የተጫነው። በአንድ አምቡላንስ አምስት ምናምን ፔሸንት እየተጫነ ነበር የመጠው። ያው አጠቃላይ የመጡት እነዚህ ናቸው እስካሁን ድረስ

ወደ ሰላሳ አንድ ፔሸንቶች ነው የመጡት ትናንት ወደ ህክምና ከገቡ የቆሰሉ ሰዎች በተጨማሪ ሌሎች ታካሚዎች ለማምጣት አስር አምቡላንሶች በዛሬው ዕለት ተልኳል እየጠበቅናቸው ነው ሲሉ ዶክተር ዳንኤል ገልጸዋል የሞቱ ሰዎች ቁጥር ከ ከአርባ እስከ ሰማኒያ ሊደርሱ ይችላሉ የሚል መረጃ አለ ያሉት ዶክተር ዳንኤል የቆሰሉ ደግሞ ከስልሳ በላይ ናቸው ብለዋል የተጎጂዎች ቁጥር ከዚህ ሊልቅ እንደሚችልና በቀጣይም ማጣራት ያስፈልገዋል ብለዋል የአሜሪካ መንግስት ውጭ ጉዳይ ቢሮ ትናንት ማምሻውን በጉዳዩ ላይ ባወጣው መግለጫ

you <laughs>

ጥቃቱን አውግዟል። በገበያ ላይ በተፈጸመ ጥቃት በርካታ ንጹሐን ዜጎች ተገድሏል እንዲሁም ቆስለዋል የሚል ሪፖርት መውጣቱ በከፍተኛ ሁኔታ እንዳሳሰበው ነው የገለጸው። ሐኪሞች ለተጎጂዎች እርዳታ እንዳያደርጉ በጸጥታ ኃይሎች መታገዳቸውንም ከታማኝ ምንጮች እንደሰማ በመግለጫው ጠቅሶም አስቸኳይ ሕክምና የሚያስፈልጋቸው ተጎጂዎች መከልከል ጭካኔና በፍጹም ተቀባይነት የሌለው ነው ብሏል። የአሜሪካ ውጭ ጉዳይ መግለጫ የኢትዮጵያ ባለስልጣናት ጥቃት ለደረሰባቸው ሰዎች አስቸኳይና ያልተገ

እየተገደበ የህክምና እርዳታ እንዲያገኙ ማድረግ አለባቸው ያለው መግለጫው፣ የደረሰው ጉዳትም በገለልተኛ አካል እንዲጣራና ጥፋት የፈጸሙትም ተጠያቂ ሊሆን ይገባል ብለዋል። መግለጫው በትግራይ አስቸኳይ የተኩስ አቁም እንዲደረግ፣ ያልተገደበ እርዳታ እንዲኖር፣ እንዲሁም ንጹሐን ዜጎች ሊጠበቁ ይገባል ሲል ገልጿል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስም ጥቃቱን በማውገዝ ምርመራ ተካሂዶ በጉዳዩ ላይ ተጠያቂ ሊኖር ይገባል ብለዋል።

Well, I, I uh, heard about that uh, airstrike while I was in uh, the room, and and you uh, might read the tweet uh, because I called for accountability. I call for uh, an investigation. <laughs>

ተኩስ እንዲቆም ለኢትዮጵያ መንግስት ደግሞ የሰብአዊ እርዳታ በሁሉም እንዲከፈት ጠይቀናል። የሚፈጸሙ የሰብአዊ መብት ጥቃቶችም ተጠያቂዎች ሊኖሩ ይገባል። በኢትዮጵያ ያሉ የኤርትራ ሰራዊትም ሊወጡ ይገባል። በዚህ ጉዳይ በሙሉ ሰዓት የሚሰራ ልዩ ልኡክም አለን ነው ያሉት።

የአውሮፓ ህብረት ባወጣው መግለጫ በበኩሉም ንጹሐን ሆን ብሎ ኢላማ ያደረገ ጥቃት እንደሚያወግዝ ገልጿል። የንጹሐን ዜጎች ጥቃት በማንኛውም መንገድ ምክንያት ሊሰጠው አይገባም ያለው የአውሮፓ ህብረት ከዓለም አቀፍ ህጎች ጋር ይጻረራል ሲልም ገልጿል። የሕክምና እርዳታ የሚሰጡ አምቡላንሶች ታግዷል የተባለው ከተረጋገጠ ደግሞ የዓለም አቀፍ ህግ የሆነውን የጄኔቫ ኮንቬንሽን በከፍተኛ ሁኔታ የሚጥስ ይሆናል ብሏል። የአውሮፓ ህብረት በመግለጫው ጥቃቱ በክልሉ እስካሁን ድረስ የሚፈጸሙ ረሃብና ወሲባዊ

ጥቃትን እንደ ጦር መሳሪያ ተጠቅመዋል የሚሉ ክሶችና ዓለም አቀፉን የሰብአዊ ህግና መብቶች ከሚጥሱ እንደ አንዱ ይቆጠራል ብሎታል መግለጫው። ዓለም አቀፉ የቀይ መስቀል ማህበር በበኩሉም በጥቃቱ የቆሰሉ ከተጎጋና ከሀገር ሰላም በማውጣት ወደ መቀለ ለህክምና መውሰዱ ገልጿል። በዚህ ሂደት ሌሎች ባለድርሻ አካላትም እንደተባበሩት ነው የገለጸው። የኢትዮጵያ መከላከያ ሰራዊት በበኩሉም በተጎጋ በገበያ ላይ የተፈጸመ የአየር ጥቃት በንጹሐን ላይ ያነጣጠረ ነው መባሉ አስተባብለዋል። የሰራዊቱ ቃል አቀባይ ኮሎኔል ጌትነት

ተራራነ ለጋዜጠኞች በሰጡት መግለጫም የአየር ጥቃቱ ኢላማ ያደረገው የሰማዕታት ቀን ሊያከብሩ የተሰበሰቡ የአማጺው ታጣቂዎች ነው ብለዋል። አውሮፕላኖቻችንም አይን ስላላቸው የትኛው የታጠቀ ነው የትኛው ሲቪል ነው የሚለውን በደንብ ስለሚለዩ ዘመኑ የቴክኖሎጂ ስለሆነ ይሄንን ኃይል ነው እርምጃ የተወሰደበት። በጣም ውጤታማ ስራ ተሰርቷል። ጀግናው አየር ኃይላችን ውጤታማ ስራ ሰርቷል። ስለዚህ ሲንቀሳቀሱ የትግራይ ሰራዊት ሲመቱ

የትግራይ ሲቪሊያን የሚሆኑበት እድል የለም። የተመተው ታጥቆ የሰማዕታት ቀን እናከብራለን ሲል የነበረ ነው። ይህንን ገበያ የተጠቀሙበት ከአውዜን የሰኔ 15 ጭፍጨፋ ጋር አያይዘው አሁንም ተጨፈጨፍ ዳግም እንደዚህ ተደረገ ብለው ጥርሳቸውን በነቀሉበት የሐሰት ፕሮፓጋንዳ አሁንም ሰው ለማነሳሳት የሚያደርጉት

ሙከራ ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው የኢትዮጵያ መንግስት ሰላማዊ ሰዎች ላይ ኢላማ አያደርግም ብለው ታጣቂዎቹ ግን ሲቪል ሰዎችን እንደ ከለላ ይጠቀማሉ ሲሉ ተናግረዋል። ወሬውን እየተራገበ ያለው ደግሞ የሀገሪቱ ታሪካዊ ምርጫን ለማደብዘዝ ነው በማለት ታጣጥለውታል። እዚያ ኤርስትራይክ ተፈጸመ፣ መንግስት ዜጎችን አጠቃ ብለው መግለጫ የሚሰጡ ሰዎች መግለጫቸውን አይታቸው እንደሆን

ይህንን ታሪካዊ ምርጫ እንኳን መንሽን ለማድረግ ግድ አልነበራቸው። ሁለቱም መግለጫዎች ለምንድን ነው በኢትዮጵያ ታሪክ ውስጥ ትልቅ ቦታ የሚሰጠውን የኢትዮጵያ ሕዝብ እንዲወጡ በጣም በተረጋጋ ሁኔታ፣ በስሜት ከ12 ሰዓት በላይ ቆሞ ያደረገውን ያካሄደውን ምርጫ እንኳን ከዚህ ቀደም በዴሞክራሲ ሲምሉ ሲገዘቱ የነበሩ የዴሞክራሲ አባት ነን የሚሉ ሰዎች ይህን ሳይጠቅሱ እቺን አሁን አቴንሽን ዳይቨርት ለማድረግ እቺን ፈጠሩ ነው።

የህወሀት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ትናንት በትዊተር ገጻቸው የአብይ አህመድ መንግስት በጦር ሜዳ ከፍተኛ ኪሳራ ስላጋጠመው ለገበያ በተሰበሰበ ህዝብ ላይ በሰላማዊ ሰዎች ጥቃት በተጎጋ ፈጸመ ብለዋል። ቀጥለውም የትግራይ ጸረ አውሮፕላን ኃይል በትናንትናው ዕለት አንድ አንቶኖቭ ጥሏል ሲሉ ገልጸዋል። ሰሞኑ በትግራይ ጦር አስመልክቶ የትግራይ ኃይሎች በኢትዮጵያ የመከላከያ ሰራዊት ጥቃት በመፈጸም የተለያዩ ቦታዎች መቆጣጠሩና የጦር መሳሪያዎችን መያዙ ለሰራዊቱ ቅርብ የሆነው ድምጺ ወያነ የተባ

ለ ቴሌቪዥን ዘግቧል። ኮሎኔል ጌትነት በዛሬው መግለጫቸው ከሰሞኑ የትግራይ ኃይሎች ቦታዎች መቆጣጠራቸውን የሚገልጸውን ዜና አጣጥለውታል። ህወሓት ሀሰተኛ መረጃ በመንዛት ዘመቻ ተጠምደዋል ያሉ ሲሆን ይህም በዓለም አቀፍ ማህበረሰቡ ዘንድ ጥንካሬ እንዳለው ለማስመሰል የሚደረግ ከመንግስት ጋርም ድርድር ለመቀመጥ ያለመ ነው ሲሉ አጣጥለውታል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም

ጌታ ጽባህን ለዘገባው እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ሁሉም የምርጫ ክልሎች በሁለት ቀናት ውስጥ የምርጫውን አሸናፊዎች እንደሚያሳውቁ ምርጫ ቦርድ አስታወቀ።

በምርጫው ቀን የነበሩ ተግዳሮቶችን በተመለከተ ቦርዱ ከፖለቲካ ፓርቲዎች የተለያየ አይነት በርካታ አቤቱታዎችን መቀበሉን የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ገልጸዋል።

ቦርዱ በኦሮሚያ ክልል ጉጂ በሚገኘው ኔጌሌ የምርጫ ክልል ድምፅ እንዳይሰጥ አግዶ የነበረ ቢሆንም በእለቱ ድምፅ መሰጠቱንም የተናገሩት ወይዘሪት ብርቱካን ጉዳዩ ወደ ሕግ እንደሚወሰድ ገልጸው በስፍራው የተካሄደው ምርጫ ተቀባይነት አይኖረውም ብለዋል። ኬኔዲ አባተ ዝርዝር አለው።

በስካሁኑ የምርጫ ሂደት ዙሪያ በዛሬው ዕለት መግለጫ የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ምርጫው በተካሄደባቸው አብዛኛው አካባቢዎች የድምጽ ቆጠራዎች በመጠናቀቅ ላይ እንደሚገኙ ገልጸዋል። ምንም እንኳን በአማራ በአፋር እና በሲዳማ ክልሎች የሚገኙ ውስን የምርጫ ጣቢያዎች ውጤት ባይደርስም ከነዚህ ውጭ ያሉት የምርጫ ጣቢያዎች የቆጠሩትን ድምጽ ወደ ምርጫ ክልሎች እንዳደረሱም ነው የተናገሩት የድምጽ መስጫ ወረቀቶች ከነሳጥናቸው ታሽገው ሁሉም በሚባል ብዙ

ልጆቹ ልበል ወደ ምርጫ ክልል ደርሰዋል።

ከዛ ውጪ በምርጫ ክልል ደረጃ ውጤታቸውን አጠቃለው ሕጉ በሚጠይቃቸው መሰረት ይፋ ያደረጉ የምርጫ ክልሎች አሉን። እንግዲህ እነዚህ የምርጫ ውጤቶች ጊዜያዊ ውጤቶች ናቸው። በምርጫ ሕጉ ላይ በተደነገገው መሰረት ሁሉም የምርጫው ክልሎች በቀጣዮቹ ሁለት ቀናት ውስጥ የምርጫውን አሸናፊዎች እንደሚያሳውቁም ወይዘሪት ብርቱካን ገልጸዋል። ምርጫው በተጠናቀቀ በአምስት ቀናት ውስጥ የምርጫ ክልሎች ማዳመራቸውን አጠናቀው ውጤቱ መግለጽ ስላለባቸው በዚህ ሁለት ቀን ውስጥ

ሁሉም የምርጫ ክልል ውጤቱን አዳምሮ ከጣቢያ ያገኘውም ማለት ነው፣ አሸናፊው ማን እንደሆነ እና ከዛም ሌሎቹም ካንዲዴቶች ምን ያህል ድምጽ እንዳገኙ የሚያሳየውን የመጨረሻ ሰነድ ለህዝብ ይፋ እንዲያደርግ ይጠበቅበታል። በምርጫው ቀን የነበሩ ተግዳሮቶችን በተመለከተ ቦርዱ ከፖለቲካ ፓርቲዎች የተለያዩ አይነት በርካታ አቤቱታዎችን መቀበሉንም ሰብሳቢው አንስተዋል። የቀረቡትን አቤቱታዎች

እንዳላጠቃለን በአይነታቸው በይዘታቸው ከውጤቱ ጋር የሚኖራቸውን ግንኙነት ለማየት ሞክረናል። በጣም ብዙ ፓርቲዎች ብዙ አቤቱታዎች አቅርበዋል። አንዳንዶቹ ግን በእኛ ደረጃ ሊቀርቡ የሚችሉ እንዳልሆኑ ገና ካሁኑ መመልከት ችለናል። አንዳንዶቹ ደግሞ ጉዳዮቹ መደረግ የሌለባቸውም ቢሆኑ የምርጫውን ሂደትና ውጤት በብዙ የሚለውጡት ወይም ኳሊቲውን ይቀንሱታል የሚባሉ ባለመሆናቸው ምላሽ አንሰጥባቸውም ማለት አይደለም ግን ዋና

ፕራዮሪቲ አይሆኑም። ሌሎቹ በጣም ቦርዶ በጥልቀት መመርመር ያለባቸው አቤቱታዎች አሉ፣ የምናያቸው ይሆናሉ።

በኦሮሚያ ክልል ጉጂ በሚገኘው የነገሌ አንድ የምርጫ ክልል የቦርዱን ክልከላ በመጣስ ድምፅ መሰጠቱን ወይዘሪት ብርቱካን በድምፅ መስጫው ዕለት ያጋጠመ ከፍተኛ ችግር አድርገው አቅርበዋል። በኦሮሚያ ክልል በነገሌ ምርጫ ቀን አንድ ቀን ሲቀረው ሰኔ አስራ ሶስት ማለት ነው በክልሉ የታተመው ድምፅ መስጫ ወረቀት በሕግ መሰረት ተመዝግቦ የነበረን የግል ተወዳዳሪ ያላካተተ እንደሆነ በመረዳታችን ነገሌ ምርጫ ክልል ማለት ነው

በዚህ ዙር ምርጫ ማድረግ የለበትም ብለን ከላይ እስከታች ትእዛዙንም መረጃውንም አስተላልፈን ነበረ። እንግዲህ አንድ ኃላፊ ወይም የመንግስት ሊሆን ይችላል ወይም የራሳችን ሊሆን ይችላል፣ መቀጠል አለበት በማለቱ ከመቶ በላይ በሚሆኑ ጣቢያዎች ላይ ምርጫውን ሲያስመርጡ ውለዋል። ይሄ ፍጹም የህገ ወጥ ተግባር ነው። ለፌዴራል ፖሊስ ይህን መረጃ ያሳውቀን፣ ጥፋቱ የማን እንደሆነ እንዲጣራ እናደርጋለን። በህግም እንዲጠየቁ እናደርጋለን። ያ የተደረገው የምርጫ ስርዓት ግን

ምንም አይነት የህግ ውጤት የሚኖረው አይሆንም። የምርጫውን ሂደት ወደ አርባ ሺ የሚሆኑ የሀገር ውስጥ ታዛቢዎች እንዲሁም ከአፍሪካ ህብረት ከምስራቅ አፍሪካ ተጠባባቂ ኃይልና ከሁለት የአሜሪካ ተቋማት የተውጣጡ ዓለም አቀፍ ታዛቢዎች መታዘባቸውን የምርጫ ቦርድ ሰብሳቢዋ ወይዘሪት ብርቱካን አንስተዋል። ከእነዚህ ታዛቢ አካላት ብዙዎቹ የትዝብታቸውን ቅድመ ሪፖርት ማውጣታቸውን በመጠቆም ከዚህም ቦርዱ ጠቃሚ ምክር ሀሳቦችን ማግኘቱን ተናግረዋል። በተለይም የሀገር ውስጥ ታዛቢዎችን ያቀፈው የሲቪል ማህበራት ጥምር

ት በምርጫው ዕለት የተከሰቱ እንደ ቁሳቁስ እጥረቶች ያሉ የተለያዩ ተግዳሮቶችን በተመለከተ ያቀረባቸው ጥቆማዎች ቦርዱ አፋጣኝ ምላሾችን እንዲሰጥ ከፍተኛ አስተዋጽኦ እንደነበራቸው የቦርዱ ሰብሳቢ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ

ዲያባትን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ከሶስት ዓመታት በላይ ከተሻገረው ጊዜ ወዲህ የመጀመሪያ የሆነው የኢትዮጵያ ሀገራዊ ምርጫ ቆጠራው እየተካሄደ ነው። ይህ ምርጫ የተከናወነው በሰሜናዊው የትግራይ ክልል አዲስ ግጭት መቀስቀሱ እየተሰማ ባለበት ወቅት ነው ይላል የሄዘር መርዶክ ዘገባ። ሀብታሙ ስዩም ያሰማናል።

ሰኞ ዕለት ፀሐይ ከመውጣቷ በእጅጉ ቀድመው ከስድስት ዓመት ወዲህ የመጀመሪያ በሆኑ ምርጫ ድምፃቸውን ለመስጠት በመዲናው የሚኖሩ ኢትዮጵያውያን ተሰልፈዋል። ጠቅላይ ሚኒስትር አብይ አህመድ ሀገሪቱ ነፃና ፍትሃዊ ምርጫ ለማከናወን ያደረገችው የመጀመሪያ ሙከራ ነው ብለውታል። ጤና ዓለሙ በዚያ ከነበሩ መራጮች መካከል አንዷ ናት። ያው ይበጀኛል፣ ነገ ደግሞ ብሩህ ነገርን በዚህ በትውልዱ ላይ ያመጣል የምለውን መሪ ለመምረጥ

ይሁንና ምሽት ላይ በርካታ መራጮች ተከፍተው ነበር። የምርጫ ቁሳቁሶች በመጥፋታቸው በአንዳንድ ቦታዎች ደግሞ የምርጫ ቦርድ ሰራተኞች ባለመኖራቸው አንዳንድ የምርጫ ጣቢያዎች ለሰዓታት ተዘግተዋል። በመላ ሀገሪቱ በሚሊዮኖች የሚቆጠሩ ለመምረጥ የተዘጋጁ ሰዎች ድምፃቸውን ለመስጠት ሲጠባበቁ ነበር። እንደ ኤደን ጎስ ያሉት ተሰላችቼዋለሁ፣ አልመርጥም። ምክንያቱም ልጆች ከቤት ቼ

ከአንተ ከምትወዳቸው ልጆች ለሁለት ሰዓት ይወጣል። እስካሁን ድረስ መቆየቱ በጣም ቻሌንጅ አለው።

ማክሰኞ ምሽት ክፍት በነበሩ የምርጫ ጣቢያዎች ሁሉ የምርጫ ሂደቱ እንደተጠናቀቀ ባለስልጣናት ተናግረዋል። 547 የሕዝብ ተወካዮችን የሚያስተናግደው ፓርላማ አንድ አምስተኛ ወንበሮቹን መያዝ የሚችሉ ተወካዮችን መምረጥ የሚችል ሕዝብ ግን ገና ድምፅ አልሰጠም። በኦሮሚያ ክልል ሁለት ተቃዋሚ ፓርቲዎች ራሳቸውን ከምርጫው አግልለዋል። በሌሎች ስፍራዎች በደህንነት ችግር ምክንያት ምርጫው ለሌላ ቀን ተሸጋግሯል። ላለፉት ሰባት ወራት የጦርነት ቀጠና በሆነው የትግራይ ክልል ውስጥ ምርጫ ለማከናወን እቅድ የለም።

ኪያ አጸጋይ የፖለቲካ ትንታኝ ናቸው። እርግጥ ነው በክልሉ የሚኖሩ ሰዎች የመወከል መብት አላቸው። እነዚህ ህዝቦች የኢትዮጵያ አካል በመሆናቸው የራሳቸውን ተወካይ በኢትዮጵያ ፌዴራላዊ ፓርላማ ውስጥ ማየት አለባቸው ነው ያሉት። ይሁንና እሳቸው እንደሚሉት በትግራይ ክልል ተወካዮች ያልተያዙት 38 ወንበሮች የምርጫ ስሌትን ለማዛነፍ በቂ አይደሉም።

የምርጫ ውጤት ይፋ ከተደረገ በኋላ መንግስት ይመሰረታል ብለው እንደሚያምኑም ተናግረዋል። የትግራይ ግጭት ሁለት ሚሊዮን የሚሆን ህዝብን አፈናቅሏል። በአስር ሺዎች የሚቆጠሩ ሰዎች ደግሞ ሀገራቸውን ለቀው እንዲሰደዱ አስገድደዋል። በቅርቡ አዲስ ግጭት መቀስቀሱ ተሰምቷል።

የአፍሪካ ህብረት የጅምላ ግድያና አስገድዶ መድፈር ክስን የተመለከተ ምርመራም ጀምረዋል። የተራድኦ ድርጅቶች እንደሚናገሩት የክልሉ የተወሰኑ ክፍሎች በረሃብ መሳይ ችግር እየተሰቃዩ ነው። በሺዎች የሚቆጠሩ ለረሃብ ስጋት ተጋልጠዋል። ሰኞ ዕለት ጠቅላይ ሚኒስትር አብይ አህመድ በትግራይ ረሃብ የለም ብለዋል። ትግራይ ውስጥ ችግር አለ፣ መንግስት ችግሩን ለመፍታት አቅም አለው ነው ያሉት

ጦርነት በሌለባትና በፍጥነት እያደገች ባለችው አዲስ አበባን ቢሆን ስልጣን የሚይዘው መንግስት ብዙ ስራ እንደሚጠብቀው እጩዎች ሳይቀሩ ይናገራሉ። ዶክተር ተውፊክ አብዱላሂ

ያሉብን ችግሮች ምጣኔ ሀብታዊ ናቸው። ባለ ሁለት አሃዝ የዋጋ ማሻቀብ ገጥሞናል። ስራ አጥነትም አንዱ ነው። ስራ የሌላቸው ወጣቶች እንዳሉ እንታውቂያል። በብልሃትና በተከታታይ የስራ ዕድሎችን መፍጠር አለብን። ስለሆነም ሰላምና መረጋጋትን በዚች ሀገር ውስጥ እንፈልጋለን ያሉት ክሬት ጆብ ኦፖርቹኒቲስ

ከምርጫው ውጤት ይፋ መደረግ በኋላ ጠቅላይ ሚኒስትር አብይ አህመድ በሥልጣናቸው እንደሚቀጥሉ ይጠበቃል። መራጮች ከመንግሥት የሚፈልጉት ርካሽ ዋጋን፣ ሰላምና ደህንነትን እንደሆነ ይናገራሉ። ዘጋቢዎቻችንን እናመሰግ

አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። አሁን ከምሽቱ ልክ ሶስት ሰዓት ተኩል ሆኗል። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ የተካሄደው ምርጫ አጠቃላይ ሂደት መስፈርቱን ያሟላ እንዳልሆነ

ኢዜማ ገለጸ። ምርጫ በብዙ ችግሮች ታጅቦ መካሄዱን ያስታወቀው ፓርቲው ከ አራት መቶ በላይ አቤቱታዎችን ለቦርዱ ማቅረቡን ጠቁሟል። ቦርዱ ለቅሬታዎቹ ምላሽ ካልሰጠ ክስ እንደሚመሰርትም ኢዜማ ዛሬ ባወጣው መግለጫ አስታውቋል። ምርጫ ቦርድ በበኩሉ አሁን ላይ ምላሽ የሚሰጠው በድምፅ መስጫ ዕለት ለነበሩ ጉዳዮች መሆኑንና ኢዜማ ቅሬታ ካለበት ወደሚመለከተው የህግ አካል መሄድ እንደሚችል ተገልጿል። ኬኔዲ አባተ ዝርዝራለሁ

ሰኔ 14 የተደረገውን ስድስተኛውን ጠቅላላ ምርጫ በተመለከተ ዛሬ ሐሙስ ሰኔ 17 ቀን 2013 ዓ መግለጫ የሰጠው የኢትዮጵያ ዜጎች ለማብራሪያ ፍትህ፣ ኢዜማ ምርጫው በብዙ ችግሮች የታጀበ ነበር ብሏል። የኢዜማ ሊቀመንበር የሽዋሳ ሰፋ ፓርቲው በተለያዩ አካባቢዎች ያጋጠሙትን ተግዳሮቶች በተመለከተ ከመቶ በላይ አቤቱታዎችን ለቦርዱ ማቅረቡን ገልጸዋል። መጀመሪያ ላይ ይሄ ምርጫ

ወይም የዚህ ምርጫ ማግስት ኢትዮጵያ ዲሞክራሲያዊት ሀገር ትሆናለች የሚል ህልምም ቅጅትም ምኞትም አልነበረም። ግን የመጀመሪያው መሰረት ይጣላል የሚል ተስፋ ግን ነበረ። ስለዚህ ይሄ ምርጫ ለዛግዟል አላገዘም አሁን ላይ ሆኑ መናገር አይቻልም። እንደሰማችሁት በጣም በብዙ ችግሮች የታጀበ ነው የነበረው። ይሄንን ግን በመሀል ዳኛ አድርገን ያስቀመጥ ነው ምርጫ ቦርድ ከመግለጹ በፊት እኛ ምንም ማለት አንችልም። ያጋጠሙንን ችግሮች በአጠቃላይ ከአራት መቶ አስር ሀያ በላይ ኬዞች ወደ ምርጫ ቦርድ ልከናል። በአዲስ አበባ

በደቡብም በአማራ ክልልም ያጋጠሙንን ችግሮች አስተላልፈናል ለምርጫ ቡድን

እና ለምርጫ ደህንነት ኮሚቴ ለሚባለው በመንግስትም ለተቋቋመ። ስለዚህ የዚህን ውሳኔ የምንጠብቅ ይሆናል። ከድምፅ መስጫው ቀን በፊት ጀምሮ በነበረው የምርጫ ሂደት በተለያዩ ክልሎች ፓርቲው በርካታ ፈተናዎችን መጋፈጡን ያነሱት የኢዜማ ምክትል መሪ አንዱ አለም አራጌ በተለይም በኦሮሚያ ክልል ችግሮቹ የከፉ እንደነበሩ ገልጸው የምርጫው ውጤትም ቀድሞ አቅጣጫ ስቶ ነበር ብለዋል። የኦሮሚያ ላይ 178 ወንበር ወደ ቁጥር ከ547 ብትቀይሩት በፐርሰንት 36 አካባቢ

አካባቢ ፐርሰንት ነው። አንድ መቶ ሜትር ሯጭ ሰላሳ ስድስተኛው ሜትር ላይ ቁሞ እንወዳደርና ካሸነፍከኝ ይጨብጠሃለው አዲስ ባህል ነው እና እንለማመድ የሚለው ተረት ተረት ቀልድ ነው። ስለዚህ ከመጀመሪያው ማናችሁም መጠበቅ ትችላላችሁ። ህይወት ስናጣ ህይወት ስንገብር ኦሮሚያ ላይ መሳሪያ እየተቀባበለበት መቀስቀስ አትችልም ሲባል፣ መድረስ አትችሉም ሲባል በር ሲዘጋ ውጤቱ ምን ወደ ማን ሊያጋድል እንደሚችል እንደው ፖለቲካሊ ኮሬክት ለመሆን ጊዜ እንውሰድ ምናምን ካላላችሁ በስተቀር

መጀመሪያ ምን አይነት አቅጣጫ እንደነበረው በደንብ ያሳያል።

ስለዚህ ውጤቱ ቀድሞ አቅጣጫ ስቶ ነበር ማለት በድፍረት መናገር ይቻላል። የፓርቲ ዕጩዎች በተለያዩ ክልሎች ከፍተኛ እንግልቶችን ማስተናገዳቸውን በመጠቆም አጠቃላይ የምርጫው ሂደት መስፈርቱን ያሟላ እንዳልሆነም አቶ አንዷለም ገልጸዋል። በጣም ትልቁ የምርጫው ክፍል የሚሆነው እስከ ድምፅ መስጫው ቀን ድረስ ያለው ሂደት ነው። እኛ ባስቀመጥነው መሰረት ይሄ አብዛኛውና ዋናው የምርጫው ክፍል ምን ይመስል እንደነበር በተደጋጋሚ ገልጸናል፣ በተደጋጋሚ ጮሆናል። ስለዚህ ሂደቱ

አጠቃላይ በእኛ መስፈርት መሰረት ሂደቱን የማያሟላ ነው። አጠቃላይ ሂደቱ በጣም የከፋ ነበር። ይህንን በድፍረት መናገር ያስፈልጋል። ፓርቲው ያወጣውን መግለጫ በንባብ ያቀረቡት የፓርቲው ዋና ጸሐፊ አቶ አበባ ካሉ ከምርጫው ጋር በተያያዘ ለምርጫ ቦርድ የቀረቡት አቤቱታዎች ምላሽ ካላገኙ ኢዜማ ወደ ክስ እንደሚያመራ ነው የተናገሩት። ሰኔ 14 ቀን 2013 ሲደረገው የስድስተኛው አገር አቀፍ ምርጫ የመጨረሻ ውጤት እስከሚገለጽ የምንጠብቅ ሲሆን

ቅድመ ምርጫና በምርጫ ወቅት ኢዜማ በተወዳደረባቸው በርካታ የምርጫ ክልሎች ያጋጠሙትንና በየሰዓቱ ለምርጫ ቦርድ ያሳውቅናቸውን በርካታ ተግዳሮቶችን በአጽንኦት ተመልክቶ ውሳኔ የማይሰጥባቸው ከሆነ ጉዳዩን ወደ ፍትሕ አካላት ይዘን የምንሄድበትን ሁኔታ ቀድመን ለሕዝብ የምናሳውቅ ይሆናል።

እስካሁን ያለውን የምርጫ ሂደት በተመለከተ በዛሬው ዕለት መግለጫ የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከኢዜማ መግለጫ ጋር በተያያዘ ላነሳውላቸው ጥያቄ ቦርዱ አሁን ላይ ምላሽ የሚሰጠው በድምፅ መስጫው ዕለት ባሉ ጉዳዮች ላይ ለሚነሱ ቅሬታዎች መሆኑን ገልጸው ኢዜማ በቦርዱ ምላሽ ካልተስማማ ወደሚመለከተው የሕግ አካል መሄድ ይችላል ብለዋል። እኛ ጋር የቀረቡልን አቤቱታዎች አሉ። በኢዜማ በኩል እንግዲህ የኢዜማ ሀሳብ ለምሳሌ ኦሮሚያ ላይ መንቀሳቀስ

አልቻልኩኝም ነበረ የሚለው አይነት ሌሎችም ጥያቄዎች አንድ ላይ ኮንሶልዴት አድርጎ የማንሳትና የማቅረብ ፍላጎት ካለው ቦርዱ የሚያስተናግደው በዚህ መልኩ ነው የሚሆነው ማለት ነው። አሁን የምናስተናግደው ከምርጫ ቀን ሂደት ጋር በተያያዘ የገጠመ ችግር ካለ የተፈጸመ ጥፋት ካለ እነሱን የምናስተናግድበት ሁኔታ ይኖራል። በምርጫ ቦርድ በኩል ደግሞ የሚሰጠው ምላሽ አጥጋቢ ነው ደግሞ ብለው ካላመኑ ወደሚመለከተው ፍርድ

ቤት መውሰድም ይችላሉ። ያው ይሄም ለሂደታችን በጣም ይጠቅማል ብዬ መወስደው ነው። ለምርጫው በአጠቃላይ 1385 እጩዎችን ያስመዘገበው ኢዜማ ከገዢው ፓርቲ ብልጽግና ቀጥሎ ባስመዘገባቸው እጩዎች ብዛት ሁለተኛ ነው። ፓርቲው በዛሬው መግለጫው በምርጫው ሂደት አጋጥመውኛል ያላቸውን ተግዳሮቶች በሕግ አግባብ እየጠየቀ ከምርጫው ማግስት ጀምሮ የድርጅቱን መዋቅር ይበልጥ በማጠናከር ወደ ስራ መግባቱንም አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ

አዲስ አበባ። ኬኔዲን በድጋሚ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ትላንት ባወጣው መግለጫ

ሁሉን አካታች የጋራ መንግስት እንዲቋቋምና በአንድ ዓመት ጊዜ ውስጥ ነፃና ፍትሐዊ ምርጫ እንዲካሄድ ጠይቋል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲናም ሁሉን አካታች ብሔራዊ የመግባባት ድርድር መደረግ አለበት ብለዋል። የኦሮሚያ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳአ ኦፌኮ ያወጣው መግለጫ ህዝቡን

መሳደብ ይመስላል ብለዋል አቶ ታዬ። ድርድር ከዚህ ቀደምም ሲካሄድ ነበር፣ አሁንም ይካሄዳል። በድጋሚ የሚካሄድ ምርጫ ግን የለም ብለዋል። ኦፌኮ በኢትዮጵያ ሰሞኑን የተካሄደው ምርጫ ተቀባይነት የለውም ማለቱን ተከትሎ ከምርጫ ቦርድ ባለስልጣናት ምላሽ ለማግኘት ጥረት እያደረግን ነው። ዘገባው የናኮር መልካ ነው፣ እንደሚከተለው ያቀርበዋል። የኦሮሞ ነጻነት ግንባር የፖለቲካ መኮንን አቶ ያሶ ከበበውን ጨምሮ

የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ኢትዮጵያ ሰሞኑን ባካሄደችው ስድስተኛ ዙር ምርጫና ወቅታዊ የፖለቲካ ችግሮች ናቸው ባላቸው ጉዳዮች ዙሪያ ትናንት መግለጫ አውጥቷል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና መግለጫው በአጠቃላይ ሦስት ወሳኝ ጉዳዮች ላይ ነው ትኩረት ያደረገው ሲሉ አብራርተዋል። ይቺ አገር እንደ አገር እንድትቀጥል፣ ወደ እድገት እንድትሄድ፣ ዲሞክራሲ በኢትዮጵያ እንዲወለድ

አገሪቱ ሰላም እንድትሆን ሁሉንም የሚያሳተፈ መንግስት እንዲቋቋም፣ በአንድ ዓመት ውስጥም ደግሞ ፍትሐዊና ነፃ የሆነ ምርጫ እንዲካሄድና ገለልተኛ የሆነ ምርጫ ቦርድ እንዲኖር፣ በሌላ በኩል ደግሞ በዚህ ሀገር ላይ ያለውን የስርዓት ችግር በውይይት በድርድር እየፈታን የምንሄድበት ሁኔታ ይፈጠር ስንል ነው መግለጫ ያወጣነው። ይሄ ቢሆን ብዙ ሰው ከመራብ ይድናል፣ እስራትና ሞትም አይኖርም።

ብዙ ችግሮችን መፈታት ይችላሉ ብለን እናምናለን። ድሮድሮ በኢህአዴግ ጊዜ ይህ መንግስት አንደ በት እንጂ ጆሮ የለውም አይሰማም ብዬ የምናገረውን ብዙ ሰዎች ያነሳሉ። አሁንም መንግስት ጆሮ ኖሮት ለሚነሱ ጥያቄዎች ምላሽ ሊሰጥ ይገባል

ብለዋል። ኦፌኮ በአጠቃላይ ከሀምሳ በመቶ በላይ የሀገሪቱ ክፍሎች ውስጥ ምርጫ ተካሂዷል ለማለት አይቻልም ላለውም ሊቀመንበሩ አስረድተዋል። ኦሮሚያን ብትወስድ አንድ ፓርቲ ነው በምርጫው የተወዳደረው። ለፓርቲው ጥላ ሊሆኑ የገቡ ሌሎች ፓርቲዎችም አሉ። ይህንን ደግሞ የአፍሪካ ህብረትም ይህንን ሁሉም ያውቀዋል።

እውነት ነው። በኦሮሚያ ፍትሐዊ ምርጫ እንዳልተካሄደ አንዳንድ ቦታዎች ላይ ደግሞ በጸጥታ ችግር ምክንያት ብለው ምርጫ ሳይካሄድ ቀርቷል። የትግራይ ክልልም በጦርነት ውስጥ ነው። ደቡብ ክልል፣ በአማራ ክልል ኦሮሚያ ልዩ ዞን ከሚሴ እና ቅማንት ውስጥም ችግር አለ። ይህን ሁሉ ስናይ በአገሪቱ ሀምሳ ከመቶ በሚሆኑት አካባቢዎች ፍትሐዊ ምርጫ ውስጥ ሊገቡ አልቻሉም።

በምርጫው የተሳተፉትም እኮ ቅሬታ እያቀረቡ ነው። ምርጫው በብዙ ችግር ተከቦ ነው ያለፈው ብለዋል ፕሮፌሰር መረራ። ስለ ኢትዮጵያ የዲሞክራሲ ምህዳር በተመለከተም የኦፌኮን አቋም አንጸባርቀዋል። የታሰሩ ሰዎች ጉዳይ አንዱ ጥያቄያችን ነው። ምርጫውን ሊያስፈጽሙ የሚችሉ ሰፊ ስራ ሊሰሩ የሚችሉ ብዙ ሰዎች ታስረውብናል። የፖለቲካ ምህዳሩም ጠቦብናል።

የዛሬ ዓመት እኮ ሁለት መቶ ስድስት ጽህፈት ቤቶች ነበሩን ዛሬ ግን ሶስት ብቻ ነው ያለን ብለዋል። ኦፌኮ መንግስት ላይ ስለሚያነሳው ወቀሳ በኦሮሚያ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንደኣ ምላሽ ሰጥተዋል። የኦፌኮን መግለጫ ስናየው ይሄንን ሰፊ ህዝብ መሳደብ ይመስላል። የህዝብ ዝናብ ሳይበግረው ሌሊት አስራ አንድ ሰዓት ወጥቶ

እስከ ሁለተኛው ምሽት ሌሊቱ አምስት ሰዓት ምርጫ ያካሄደበት ሁኔታ ነው ያለው። ምርጫውንም ሊያደናቅፉ ተኩስ የሚከፍቱ አካላትን ሳይፈራ ህዝቡ ይሆነኛል ያለውን መርጧል። በዚህ ምርጫ ላይ ከፍተኛ የህዝብ አፍ ትፈሷል። መንግስትና ህዝብ ያደረጉትን ትልቅ ልፋት በዚህ ደረጃ አሳንሶ ኦፌኮ ድጋሚ ምርጫ ይካሄድ ማለቱ የህዝብ ምንም አያውቅም እኔ ነኝ የማውቅለት ማለት ነው።

ይህ በጣም ያሳፍራል። ከአገር አቀፍ ውይይት ጋር በተያያዘ ጉዳዩ ከሚመለከታቸው አካላት ጋር ስንሰራ ነበርን፣ እየሰራንም እንገኛለን፣ ለወደፊቱም ይካሄዳል። ኦፌኮ የጋራ መንግስት ይቋቋም ብሎ ላነሳውም ይሄ ቀልድ ነው እንዲያለውን ቀልድ የሚሰማ የለም። ይህንም ምርጫ ተሳተፉ ተብለው ተለምነው ነበር። አሁን ጥያቄ ስላቀረቡ ግን የሚደረግ ምርጫ የለም። በምርጫ ቦርድ ማኒፌስቶ መሰረት

በምርጫው ያሸነፈ ይገለጻል። ምርጫ የሚካሄደው በሚቀጥለው አምስት ዓመት ነው ማለት ነው ብለዋል። ኦፌኮ ስለ ዲሞክራሲ ምህዳር መጥበብ ላነሳውም ቅሬታ አቶ ታዬ ያሉታላቸው በአቶ መለስ አመራር ጊዜ እኮ

አንድ ሰው በተናገረው ነገር አሸባሪ ነው ተብሎ ሲታፈን በነበረበት ወቅት እንኳ ዲሞክራሲ አለ ብለው ምርጫ ላይ ሲሳተፉ ቆይተው ዛሬ በመንግስት ጫና ነው የወጣ ነው የሚሉትን ሁሉም ህዝብ ያውቀዋል። ማን ጆሮ እንዳለውና ማን ጆሮ እንደሌለው። የተከፈተው የዲሞክራሲ ምህዳርም አልጠበበም። የመገናኛ ብዙሃን ነጻነት እያስጠበቅን ነው። የፖለቲካ ምህዳሩ ሰፍቶ አርባ ሰባት የሚሆኑ ፓርቲዎች

እየተፎካከሩ በሁሉም መገናኛ ብዙሀን ላይ እኩል ጊዜ የተሰጥቷቸው እየተከራከሩ ነበር። የጠበበ አንድ ምህዳር የለም። ሁለት መቶ ስድስት ጽህፈት ቤቶች ነበሩን ላሉትም ኦፌኮ ማንንም ከመክሰስ በፊት ራሱን ቢያይ ጥሩ ነው ብለዋል። ኦፌኮ በኢትዮጵያ ሰሞኑን የተካሄደው ምርጫ ተቀባይነት የለውም ማለቱን ተከትሎ ከምርጫ ቦርድ ባለስልጣናት ምላሽ ለማግኘት ጥረት እያደረግኩ ነው። ከተሳካ ይዤ ለመመለስ ሞክራለሁ።

ለአሜሪካ ድምፅ ናኮር መልካ ካምቦ።

አምፖን፣ ዘጋቢያችንን ናኮረን ለደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በኦሮሞ ነጻነት ግንባር የፖለቲካ መኮንን የሆኑት በአቶ ያሶ ከበበው መዝገብ የሚጠሩ ስድስት ሰዎችን ፍርድ ቤት በነጻ አሰናብቷቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ

አንደኛ የጸረ ሽብርና ሕገ መንግስት ጉዳዮች ወንጀል ችሎት ተከሳሾቹን ሰኔ አስራአምስት ሁለት ሺ አስራ ሶስት አመተ ምህረት በዋለው ችሎት በነጻ አሰናብቷቸዋል። ከስር የተፈቱት የኦሮሞ ነጻነት ግንባር የፖለቲካ መኮንን አቶ ያሶ ክበበው አንድ አመት ከአንድ

ከአስር ወር ታስረው መውጣታቸውን ጠቅሰው በነጻ አልተለቀቅንም ሲሉ ተናግረዋል። የፌዴራል ጠቅላይ አቃቤ ህግ በበኩሉ በክርክር ሂደት በእስር ቤት ቆይተው ፍርድ ቤት በመመላለስ የባከነ ጊዜ ሳይሆን የፍትህ ማስገኛ ጊዜ ነው ሲል ገልጿል። ፀሐይ ዳምጠው ዝርዝር አላት። የኦሮሞ ነጻነት ግንባር የፖለቲካ መኮንን አቶ ያሶ ከበበውን ጨምሮ በእርሳቸው መዝገብ የሚጠሩ ስድስት ተከሳሾች ሰኔ አስራ አምስት ሁለት ሺ አስራ ሶስት አመተ ምረት

የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንድ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት በነጻ አሰናብታቸዋል ሲሉ የተከሳሾቹ ጠበቃ ገልጿል። እነዚህ ተከሳሾች መስከረም 2012 ዓ.ም ነው በፖሊስ ቁጥጥር ስር የዋሉት ሲሉ የተከሳሾቹ ጠበቃ አቶ ሚልኪያስ ቡልቻ ተናግረዋል። ደንበኞቻችን የተከሰሱበት ወንጀል የሽብር ተግባርን ለመፈጸም ማቀድ፣ ማሴር፣ መፈጸም

የምል ነበር። አቶ ሚልኪያዝ አንድ ዓመት ተኩል የነበረውን የፍርድ ቤት ክርክር ሂደት አብራርተዋል። የሰው ማስረጃ የለም። የቀረበባቸው ግን በብሔራዊ መረጃና ደህንነት አገልግሎት የተሰበሰበ ቴክኒካል ማስረጃዎች ናቸው። እንዲቀርብላቸው ጠይቆ ፍርድ ቤቱ እንዲቀርብ አዞ፣ ነገር ግን ብሔራዊ መረጃና ደህንነት አገልግሎት ይሄን ማስረጃ ማቅረብ አንችልም፣ አንደኛ ብርቱ ምስጢር ነው። በአዋጁ መሰረት ምስጢሩን ለማንም እንዳንሰጥ ስልጣን ተሰጥቶናል። ሁለተኛ ለብሔራዊ ጸጥታና ስጋት አዳጋጅ ስለሚሆን

ሽብሩን ለመከታተል ስለሚያስቸግረን ይሄን አንሰጥም በሚል ክርክር አንስተዋል። የህግ ክርክር እንድናቀርብ ፍርድ ቤቱ ብይን ሰጥቶ እኛም ባቀረብነው የህግ ክርክር አንደኛ ቀረበባቸው ማስረጃ በኤፍድሪ ህገ መንግስት ኢትዮጵያ በፈረመቻቸው ዓለም አቀፍ የሰብአዊ መብት ኮንቬንሽኖች እንዲሁም የጸረ ሽብር አዋጆች የብሔራዊ መረጃና ደህንነት አገልግሎት ማቋቋሚያ አዋጁ ጭምር ተከሳሽ ላይ የሚቀርብ ማስረጃ ህግን ተከትሎ መቅረብ እንዳለበት፣ ዋና ቅጂ ለፍርድ ቤቱ መቅረብ እንዳለበት

ወረዴ መቅረብ እንዳለበት የማይቀርብ ከሆነ ተቀባይነት እንደሌለው ተከራክሬናል። በዚሁ መንገድ ፍርድ ቤቱ የእኛን ክርክር በመስማት የሽብር ክስ ማስተባበል ችለዋል። በምን በነጻ እንዲሰናበቱ ፍርድ ቤቱ አስራ አምስት አስር ሁለት ሺ አስራ ሶስት ዓመተ ምህረት በዋሌው ችሎት ፍርድ ሰጥተዋል። ፍርዱም ተግባራዊ ሆኖ ተከሳሾቹ ከእስር ቤት ተለቋል ማለት ነው። ከሰላሳ የጊዜ ቀጠሮ በላይ በፍርድ ቤት መመላለሳቸውን የገለጹት የኦሮሞ ነጻነት ግንባር የፖለቲካ ሞከንን አቶ ያሶ ከበበው በነጻ አልተለቀ

ሲለኩ ታስሬ ነው የወጣሁት ሲሉ ወቅሷል። አሁንም ፍርድ ቤቱ ከተጠረጠርኩበት ወንጀል ነጻ ነህ ያለኝ እንጂ አንተ ነጻ ሰው ነህ አላለኝም። አንድ ሰው ሁለት አመት ታስሮ ነጻ ነህ ተብሎ ሲፈታ መደሰት የለበትም። ምክንያቱም ሁለት አመት ታስሮ ነው የወጣው መባል አለበት። ፍርድ ቤት በነፃ ነው ያሰናበትኩህ ማለት የለበትም

እኔ አሁን ሁለት ዓመት ታስሬ ነው የወጣሁት። ነገር ግን ከተጠረጠርኩበት ወንጀል ነፃ ነ የሚል ሀሳብ ነው ከከሳሾቼ የተረዳሁት። አቶ ያሰው አክለው መንግስት የህግ የበላይነት አስከብራለሁ እያለ ሰዎች ካለ ፍርድ ቤት ትዕዛዝ ይታስራሉ ካሉ በኋላ አጋጠመኝ ያሉትን ችግር ተናግረዋል። ለምሳሌ አንድ ሰው በፀጥታ ኃይል ቁጥጥር ስር ሲውል በፍርድ ቤት ትዕዛዝ መሆን አለበት

ነገር ግን እኔ ከመንገድ ላይ ያለ ፍርድ ቤት ትዕዛዝ ነው የተያዝኩት። ይህም ህገወጥ ነው። በተጨማሪ ከታሰርም በኋላም አራዳ ፍርድ ቤት የዋስትና መብት ሰጥቶን የዋስትና ማስከበሪያ ከተከፈለ በኋላ አሁንም ፖሊስ የፍርድ ቤቱን ትዕዛዝ ወደ ጎን ትቶ ለአንድ ዓመት ከስምንት ወር

አሰረን። የፌዴራል ጠቅላይ አቃቤ ሕግ የህዝብ ግንኙነት ኃላፊ አቶ አዋል ሱልጣን ለአሜሪካ ድምፅ እንደገለጹት በፍርድ ቤት ክርክር የባከነ የሚባል ጊዜ የለም ሲሉ አብራርተዋል።

ስለምንፈልገው ወንጀሉ የጸረ ሽብር አዋጅ ነው ወይ? የጸረ ሽብር አዋጅ ወንጀል አድርጎ የደነገገውን ተግባር የተከለከለውን ተግባር ፈጽሞ የተከሰሰ ሰው ነው ወይ? አዲስ የምታዩ ደግሞ ያ የፈጸመው ወንጀል ደግሞ ከአስራ አምስት ዓመት በላይ የሚያስቀጣ ወንጀል ነው ወይ? ወይም ደግሞ ግለሰቡ ከዚህ ቢወጣ ሌላ ወንጀል ሊፈጽም ይችልበት ሁኔታ አለ። ስለዚህ ይህ ግለሰብ በጸረ ሽብር አዋጁ ከተከሰሰ ጸረ ሽብር አዋጁ ከአስራ አምስት ዓመት በላይ የሚያስቀጡ የወንጀል ተግባራት በውስጡ ይዟል። ስለዚህ እስከ ሞት ምናልባት ሊያደርስ የሚችል ስለዚህ እነዚህ ተግባራት ላይ ከተጠረጠርና ከተከሰሰ የወንጀለኛ መቅጫ ስነ ስርዓት ህግ አንቀፍልፋ ስነስርት ስርዓት መሰረት ዋስትና

ኢንሹራንስ ሊከለክል የሚገባ ስለመሆኑ ሲታመንበት ነው። በክርክር ሂደት ሰዎች ማሰርና ዋስትና መብታቸውን ገድቦ አቆይቶ ክርክር ማድረግ ምርመራ ማከናወን በክርክር ሂደቱ ደግሞ መጨረሻ ላይ የሚሰጠውን ውሳኔ ለእስኪወሰን ድረስ ተጠርጣሪ ይዞ ማቆየት ወይም ተጠርጣሪ ዋስትና መብት ከልክሎ ማቆየት በህግ የተደገፈ ተግባር ነው። የፍትህ ሂደቱን ግልጽ፣ ፍትሐዊና ተአማኒ ለማድረግ ፍርድ ቤት አንድን ጉዳይ መርምሮ የመጨረሻ ውሳኔ እስኪሰጥ ድረስ እንደ ወንጀሉ ክብደት ተከሳሽ እስር ቤት ሆኖ ጉዳዩን እንዲከታተል ህጉ ይፈቅዳል ስሉም አክሏል አቶ አወል ለአሜሪካ ድምጽ

ตายดำเต้าคาดที่ส

ፀሐይ ዳምጠውን እናመሰግናለን አድማጮች የዜናና የትንታኔ መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ወደ ሁለተኛው አጋማሽ የመጨረሻ ዝግጅት ላይ ደርሰናል በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት አሁን ወደ ተከታዩ ዝግጅት እናልፋለን

የኢትዮጵያ የሕግ ባለሙያ ሴቶች ማህበር ኢውላ በምርጫ ወቅት በሴቶች ላይ የሚደርሱ ጾታዊ ትንኮሳዎችና ጥቃቶችን ሲታዘብ ቆይቷል። በዛሬው ውለትም በአዲስ አበባ የምርጫ ሂደቱ ቅድመ ምልከታው ላይ ጋዜጣዊ መግለጫ ሰጥቷል። ኤደን ገረመው የማህበሩን ስራ አስፈጻሚ ዲሬክተር ወይዘሪት ሌንሳ ቢየናን አነጋግራ ተከታዩን አሰናድታለች።

ስድስተኛው ሀገራዊ ምርጫ በተለየ መልኩ ካካተታቸው ነገሮች አንዱ ለመጀመሪያ ጊዜ የተደረገው በሴት መራጮች የምርጫ ጮች ታዛቢዎችና ምርጫ አስፈጻሚዎች ላይ ሊከሰቱ የሚችሉ ጾታዊ ትንኮሳዎችና ጥቃቶችን የሚታዘብ አካል መኖሩ ነው። ይህንን ኃላፊነት የወሰደው የኢትዮጵያ የህግ ባለሙያ ሴቶች ማህበር ሲሆን በዛሬው ዕለት የቅድመ ምርጫና በምርጫ ወቅት የተደረጉ ምልከታዎች ግኝት ውጤትን ይፋ ያደረገ ሲሆን የማህበሩ ዳይሬክተር ወይዘሪት ሌንሳ ቢዬ ና ምልከታዎች

ቤት ቤት አካባቢዎች እንደተደረጉ እንዲህ ያስረዳሉ። የስድስተኛው ሀገር አቀፍ ምርጫ በሰኔ አስራአራት ላይ ተካሂዷል። እኛም እንደ ኢትዮጵያ ህግ ባለሙያቶች ማህበር እንግዲህ በተለይ ከዚህ ቀደምም ተደርጎም አይታወቅም፣ እዚህ አይነት ኦብዘርቬሽኖች ተደርጎ ባይታወቅም እኛ በዚህ ስፔሲካሊ ያው ሌሎችም ሲቪ የሲቪል ማህበረሰብ ተቋማት የምርጫ ሂደቱን የማስተማር የምርጫ ትምህርት የማስተማሩ ላይ በጣም በአክቲቭሊ ሲታሰፉ ነበር። ምርጫ ወቅት በሴቶች ላይ የሚደርሱ

ጫናዎች፣ ጥቃቶች ምንድን ናቸው የሚለውን ነው ኦብዘርቭ ለማድረግ ተራ የነበረው። ሴቶች እንደ መራጭ እንደ ታዛቢ እና የምርጫ ጣቢያ ሰራተኞች፣ እጩ ተመራጮች፣ እንዲሁም ታዛቢዎች ሆኖ ራሱ በምርጫ ወቅት ምን አይነት ነገር ነው የሚገጥማቸው፣ ምን አይነት ቻሌንጅ ነው ያለው የሚለውን ነው እኛ ስንታዘብ የነበረው። ወደ መታ የሚሆኑ የቅድመ ምርጫ ሂደቶችን የሚታዘቡ የረጅም ጊዜ ታዛቢዎች ማለትም ይሄ

ቅድመ ምርጫ በስ የምንለው ጊዜ በተለይ ከመራጮች ምዝገባ፣ የተመራጮች ካምፔኖች እነዚህን እና የመሳሰሉትን ነበር ስንመዘገብ የነበረው በበዛ ጊዜ ላይ ወደ መቶ ሀምሳ የሚሆኑ እንዲሁም ደግሞ መቶ ሰላሳ የድምፅ መስጫ የምርጫ ቀንን የሚታዘቡ ታዛቢዎችን ከተለያዩ የኢትዮጵያ ክልሎች ላይ መልምለን ስልጠና ስንሰጥ ነበር የቆየ ነው። በምርጫ ወቅት ግን

አበባ፣ በጋምቤላ በቤንሻንጉልጉሙዝ፣ በሲዳማ፣ በደቡብ ብሔረሰቦች እና ክልሎች፣ በድሬዳዋ ከተማ አስተዳደር በአማራ ክልልና በኦሮሚያ ክልል ነበር ስንታዘብ የነበረው። ታዛቢዎቻችን እንዳልኩሽ ለምርጫ ቀን ወደ መቶ ሰላሳ የሚሆኑ ታዛቢዎቻችን አክቲቭሊ በተለይ ደግሞ ያዘጋጀናቸው ቼክሊስቶች አሉ ይህንን ስራ ሲሰሩ የሚያዩዋቸው

የሚሞሏቸው ፎርሞች ነበሩ። ሰው እነሱን ሁሉ ኦልሞስት ወደ ስፍ አርባ አንድ የሚሆኑ መጠይቆችን ሙሉ በሙሉ አጠናቀው ሞልተው በምርጫ ወቅት ምልከታውን አቅርበውልናል።

ማህበሩ 130 የምርጫ ታዛቢዎችን በ369 የምርጫ ጣቢያዎች ላይ አሰማርቶ እንደነበረ የገለጹት ዳይሬክተሯ ሰባት ወሲባዊ ትንኮሳዎችን፣ ሁለት አካላዊ ጥቃቶችና ሁለት በጸጥታ አስከባሪዎች የተፈጸሙ የሴቶች ተወዳዳሪዎችን የምርጫ ዘመቻ ያስተጋገሉ ድርጊቶችን መታዘብ መቻላቸውን ገልጸዋል። በተጨማሪም አስር ሴቶችን የማባበልና ድምጽ እንዲሰጡ የማድረግ ሁነቶችን መታዘባቸውም ተገልጿል። ትንኮሳዎቹ በቃልና በአካላዊ ኒ

የክኪ ጭምር መፈጸማቸውም ጭምር ነው የተገለጸው። ምልከታ ባደረግንባቸው የምርጫ ቦታዎች ላይ ምናልባትም የዚህ የምልከታውን ግኝቶች በጽፋት ሼር እናደርጋለን። ግን በእነዚህ ጊዜዎች ላይ ካገኘናቸው ምሳሌ አሁን ወይ ሴቶችን ውክልና እና የኦልሞስት ሰማንያ ሶስት በአስራ ስምንት አይነት ፐርሰንት እንደነበረ ለማየት ችለናል። በስት ሞ በሊቀመንበርነት ሲሆን ደግሞ አዘ ቼር ፐርሰንት ፖሊንግ ስቴሽኖች ላይ ብዙ ሴቶች እንደሌሉ አስተውለናል።

እንዲሁም ደግሞ ጥቃቶች የተለያዩ ለምሳሌ ጥቃት ስንል አካላዊ ጥቃት ሊሆን ይችላል፣ ወሲባዊ ትንኮሳ እንዲሁም ደግሞ ስነ ልቦናዊ ጥቃቶችም ተመዝግቧል። በዚህ በእኛ ምልከታ ባደረግንባቸው ቦታዎች እንግዲህ ይሄ ይውላ ዘርበሮ እንዲመለከቱ ባረጋቸው ቦታዎች ላይ ነው ስፔሲፊካሊ እነዚህን ነገሮች ለማየት የቻለው በሴት መራጮችም ላይም በምርጫ አስፈጻሚ አካላት ላይም የተወሰኑ አንዳንድ ቦታዎች ላይ

ሴት መራጮችን በምርጫ አስፈጻሚ አካላት እገዛ እየተደረገላቸው እንዲመርጡ ሲደረግም የተወሰኑ ትዝብቶችንም አይተናል። መገኘት ያልተፈቀደላቸው ሰዎች በአካባቢ ሲገኙ አይተናል።

እንግዲህ እነዚህ እነዚህ በተለይ ደግሞ ሴክሽል ሀራስመንት ወይም ይሄ ትንኮሳ የምንላቸውን ጉዳዮች ወይም እንደዚህ አይነት ክስተቶች እንደተከስተቱ የኛ ታዛቢዎች አይተዋል። የኢትዮጵያ የሕግ ባለሙያ ሴቶች ማህበር ባወጣው መግለጫ ላይ ለባለድርሻ አካላት አጠቃላይ ምክረ ሀሳቦችን አስቀምጧል። የማህበሩ ዳይሬክተር በሀገሪቱ ይህን መሰል ሂደት የመጀመሪያው እንደመሆኑ አንድ እርምጃ ተራምደናል ያሉ ሲሆን በመጪው ጳጉሜ ሊካሄድ የታሰበው ምርጫ ከተካሄደ በኋላ በማህበራቸው የጾታዊ ጥቃት ማመልከቻ

የነፃ የስልክ ጥሪዎችን ሪፖርትንም አካተው በስድስተኛው ሀገራዊ ምርጫ ወቅት በሴቶች ላይ የሚፈጸሙ ጥቃቶችን አስመልክቶ አጠቃላይ ሪፖርት እንደሚያቀርቡም አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።

ኤደንንና መረጃ የሰጡን እንግዳዋን እናመሰግናለን። አድማጮች አሁን ደግሞ ከቴክኖሎጂ ጋር ወደ ተገናኘ ዘገባ ነው የምንወስዳችሁ። በእውነታው ዓለም የሌሉ ሰዎችን እንዳሉ በማስመሰል የሚሰሩ በሺዎች የሚቆጠሩ ዲጂታል ምስሎች በበይነ መረብ ላይ በስፋት እየተሸጡ ነው ይላል። ዘጋቢያችን ዲያና ሚቼል የላከችው ዘገባ ነው። ስመኝሽ የቆየ እንደሚከተለው ታቀርበዋለች።

በሰው ሰራሽ ልህቀት ወይም አርቲፊሻል ኢንቴለጀንስ አማካኝነት የሚሰሩት ፊቶች በእውነተኛው ዓለም የሌሉ፣ ነገር ግን ፎቶዎቹን በድኅረ ገጽ ላይ በሚሸጣቸው ጀነሬትድ ፎቶስ የተሰኘ ድርጅት አማካኝነት በኮምፒውተር ተገጣጥመው የተሰሩ ናቸው። እነዚህን የሰው ምስሎች በብዛት የሚጠቀሙባቸው ደግሞ የጨዋታ ድርጅቶች እውነተኛ ሰው የሚመስሉ ገጸ ባህሪያትን ለመስራትና፣ ሌሎች የሰው ምስል ማሳየት ያለባቸው ድርጅቶች ናቸው።

የዚህ ጄኔሬትድ ፎቶስ የተሰኘ ድርጅት መስራች የሆነው ኢቫን ብራኡን ስለ ቴክኖሎጂው እንዲህ ያስረዳል። ማሽንን በማስተማር የምንሰራው ይህ ስራ ሰዎች ምን እንደሚመስሉ ያጥናል አፍንጫየት ጋር እንዳለ ስንት ዓይን እንዳላቸውና

ምን አይነት የፀጉር አሰራር አይነቶች እንዳሉ ሁሉ ማለት ነው። በዛ እውቀት ላይ ተመሰርቶ የሰዎችን ምስል መሳል ይጀምራል። የብራውን ድርጅት በሺዎች የሚቆጠሩ በእውኑ ዓለም ያሉ ሰዎችን ፎቶዎች ንቪዲያ በተሰኘ የግራፊክ ስራዎችን የሚሰራ ድርጅት አማካኝነት ማንኛውም ሰው ሊጠቀምበት ከሚችል ሶፍትዌር ጋር በማጣመር ከ25 ሚሊዮን በላይ በሰው ሰራሽ ልህቀት የተሰሩ ፊቶች ተፈጥረዋል። ብራውን እንደሚለው ስራውን ሲጀምር አላማው የነበረው ፎቷን

ሴቶችን፣ ሞዴሎችን፣ የሜካፕ ሰራተኞች እና የመሳሰሉትን ለመቅጠር ይወጣ የነበረውን ወጪ መቀነስ ነበር።

በወቅቱ በጣም ቀላል የሚመስል ምኞት። ሆኖም የሚሰሩትን ምስሎች የመቆጣጠሪያ ምንም አይነት ህግ ባለመኖሩ ሀሰተኛ ፊቶቹ ለማታለል ወይም ለማጭበርበር ስራ አመቺ ሆነዋል። በእርግጥ አንዳንድ አስቂኝ ፊት ያላቸው ምስሎች በኮምፒውተር የተሰሩ መሆናቸው ያስታውቃል። አንዳንዶች ደግሞ ያልተለመደ ምልክት በፊታቸው ላይ ይኖራል፣ የማይመሳሰል የጆሮ ጉትቻ ያደርጋሉ ወይም የፀጉራቸው መስመር የደበዘዘ ይሆናል።

በበርክሌ ዩኒቨርሲቲ ሀሰተኛ ምስሎችን የመለየት ባለሙያ የሆኑት ፕሮፌሰር ሄነሪ ፋሪድ በጉዳዩ ላይ ሲያስረዱ ከእነዚህ አይነት ማጭበርበሪያ ዘዴዎች ራስን የመጠበቅ ዋነኛ መንገዱ በድህረ ገጾች ላይ የምንጫናቸውን አድራሻዎች በጥንቃቄ መመልከት ነው ይላሉ።

በከፍተኛ ሁኔታ የተሰራጨ ቫይረስና ሐሰተኛ መረጃ የሚባል በሽታ አለ። ግን እኛ ራሳችን የችግሩ አካል ነን። ላይክ የሚለውን ምልክት ስንጫን ስናጋራና መልሰን ሬትዊት ስናደርግ ሳናውቀውና ሳናስበው እያባባስነው እንሄዳለን። ስለዚህ የዚህ ወረርሽኝ ተሸካሚ ነን ማለት ነው።

ብራውን የእሱም ምስል ሌሎችን ለማሳሳት ጥቅም ላይ ሊውል እንደሚችል ያውቃል። ስለዚህ ድርጅቱ ያሉትን መረጃዎች ለሌሎች የማህበራዊ ትስስር ገጾች በማጋራት በሰው ሰራሽ ልዕቀት የተሰሩ ምስሎች ጥቅም ላይ ውለው ሲገኙ እንዲያውቁ ለማድረግ እየሞከረ ነው። ድርጅቱ አሁን በቅርብ ያወጣው የመጨረሻ ቴክኖሎጂው አናነማይዘር ይሰኛል።

ይህም የራስን ፎቶ ውስጡ በመጫን የተለያየ ገጽታ ያላቸውን የራስን ምስል እንዲያወጣ የሚያደርግ ሲሆን በእውነታው ዓለም ባለውና በሌለው መካከል ያለውን ልዩነት የበለጠ የሚያደበዝዝ ነው። በዲያና ሚቼል ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።

ዘጋቢዎቻችንን እናመሰግናለን። አድማጮች፣ ስታዳምጡ ያመሻችሁት የዛሬ ሐሙስ ሰኔ 17 2013 ዓ ም ዝግጅታችንን ነበር። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል፣ ማግኘት፣ ማንበብ፣ አስተያየት መስጠት ትችላላችሁ። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይም የቀጥታ ስርጭታችን ይተላለፋል። በመልእክት መላኪያው በመግባት አስተያየቶቻችሁን አድርሱን። ጥቆማዎች ካሏችሁም ላኩ።

ጻፉልን ጻፉልን ደውሉልን። በተጨማሪም ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። የዛሬው ፕሮግራማችን በዚሁ ተጠናቋል።

ፕሮግራሙ የስርጭት ፕሮዲውሰሩ ንጉሱ ታምሬ ነበረ። ዋና አዘጋጅ ሰለሞን አባተ። ሳስተናግዳችሁ ያመሸውት ያመሸው ጽዮን ግርማ ነኝ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እሰናበታችኋለሁ። በነገው የአርብ ምሽት ፕሮግራማችን ተመልሰን እንገናኛለን። ለዛሬው ሰላም፣ በደህና ደሩ።